ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።

I stand behind it. I guarantee it. They know that, even if they don't know me any more than they know the, the the chairman of General Mills. DJ Fatsu. My man. God loves me. This is a DJ Fatsu exclusive. Africa's live with DJ.

ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ከዋሽንግተን ዲሲ በቀጥታ ወደ እናንተ የሚደርሰው ጋቢና ቪኦኤ ፕሮግራማችን ተጀምሯል። ዛሬ ቀኑ አርብ ነው። አርብ ደግሞ ጋቢና ሙዚቃ ነው የምናስተላልፈው። ማስተናግዳችሁ ዲጄ ይፋሱ ነኝ። አብራችሁ እንድትቆዩ በማክበር በመጋበዝ ፕሮግራም እንጀምር ያለው

ኦኬ የተከበራችሁ አድማጮቻችን ዲጄ ፋትሱ ነኝ። ቀጥታ ቀጥታ ነው የምናስተላልፍላችሁ ከዚህ ከዋሽንግተን ዲሲ ስቱዲዮ ስቱዲዮ አስራ ሁለት ፕሮግራሜ እንግዲህ አርብ አርብ ሙዚቃ አሪፍ አሪፍ ሙዚቃ፣ አዳዲስ ሙዚቃ፣ የተመረጠ ሙዚቃ በዲጄ ፋትሱ የተመረጠ ሙዚቃ ነው የምናደምጣው። ፕሮግራማችን እንግዲህ የምንጀምርበት የጌሊ በተራ ወይም ጌሊ ኦልዳን ሁላችንም የምናውቀው ጌሊ በተራ አዲስ ሙዚቃ ለቋል።

በወዳት ይሰኛል። በወዳት በወዳት ይሰኛል። እሱን አስደምጣችሁና ከሱ ለጥቄ ደግሞ ከሱ አስከትዬ ደግሞ ያፒ ማፒ ፊቸሪንግ ጆጆ አዳዲስ ራፐሮች ናቸውና ና በጣም ግን ጥሩ ሙዚቃ ነው የሰሩት። ቪዲዮ በጣም ምርጥ ነው። ቪዲዮ የአማሪክ ፌስቡክ ፔጅ ላይ እየተላለፈ ነው፣ ቪዲዮን ማየት ትችላላችሁ። ኢትዮጵያ ይሰኛል። ናግባ በሉ ይላል እንግዲህ ሁለቱን በተከታታይ ወደ እናንተ አደርስ እናመለሳለሁ። ሌላ ምርጥ ምርጥ ሙዚቃዎች ተዘጋጅተዋል። ቪዲዮ ያማሪክ ላይ

ገብታችሁ እያያችሁ ለጓደኛ ፌራሩ ይህንን ፕሮግራም እና ሁሉም ሰው ይደሰትበት። አርብ ነው፣ ዲጄ ፋሱ ነኝ። በጌሊ ሙዚቃ ፕሮግራማችንን ጀምረናል። ፍቅር እኮ ናት አሄ መውደድ እኮ ናት አሄ ፍቅር እኮ ናት አሄ መውደድ እኮ ናት አሄ በወዳት በወዳት በወዳት ደጋግሜ መይሰለቸኛልኳት

ወዳት ደጋግሜ መይሰለቸኛልኳት

🎶🎵كتمانك يا 🎵 وانتو

ውድናት ፍክርናት መውደድ እኮ ናት በወዳት በወዳት በወዳት ደጋግሜ መሰለቸኛልኳት ፍክር እኮ ናት ውድናት ፍክርናት በወዳት ደጋግሜ

አባቶቻችን ድሮ ጠላትን ድል ያደረጉት አንድ ሆነው ነው። ስለዚህም ከፊት ለፊታችን የሚታየውን ብሩህ ተስፋ እውን ለማድረግ በዘር፣ በጎሳ፣ በሃይማኖት እናም በብሔር ሳንከፋፈል ሆ ብለን እንነሳ፣ ለቀጣዩም ትውልድ ታሪክ ሰርተን እናውርስ።

ኢትዮጵያዊ ቀለም አንደኛ ነው። በዓለም አምላክ በጥበቡ ጠመሞ የሰራን ብዙ ተባዙ ዓለም ሙሏት ብሎ የባረገን የሰው ዘር መገኛ ኢትዮጵያዊ እኛን ማንም ያልደፈረን የአፍሪካ ኩራት ለወደደን መርስነት ለጠላት ሀገርን ጠብቀን የኖር በጀግንነት ምስጋና ይድረሰው ለዚህ ቀላቆ የኼር ይሁን አገር ውድሜ ጤና ይስጠን አምላክ አይለያየን። ሰለቅሽ ከማማው ደምቆ የሚታየው የህዝቦችሽ ቃል ኪዳን የአንድነት ዘውድ ነው እያለፈው አልኳላሁን

Ijioya nyo

Masawa wa ya, na gibba meu, arhibu arhibu, Nagwabe

ጃሽን የሰሩ ላሁማ ኢትዮጵያ አሻራ ያኖሩ፣ ሀገር አስከብረው ለወገን የኖሩ እስካለም ፍጻሜ ሲዘከሩ ይኑሩ። ልጅ ምንም ቢሮን

አባቱን አይቀድምም። ቢሆንም አዲስ ትውልድ ነን ታሪክን ለመሳቅ ወደ ኋላ አንልም። ተግባሮ የሚኖረው እስላም ክርስቲያኑ በቅድስት ሰላም ሀገር በኢትዮጵያ ነው። በሉ ባህር ማዶ ሆኖ በስደት ታውሮ ወንድሙ ሊገለው ከጠላት ወግኖ፣ ሰላቢ ወላዋይ፣ ባለ ሁለት ምላስ አስመሳይ፣ ወረኛ ሳያውቀው ያለቀ የሚላ ሳያጣ ሀገሩን የሸጠ እነሱ ቢጨሁ ጥፋት ጥፋት ቢሉ እያሉ አማራ፣ ኦሮሞ፣ ትግራይ ነው ከደቡብ ሱማሌ፣ ቤንሻንጉል፣ ጋምቤላ፣ ሀረሬ እኛሉ ይለያዩ ብዙ ቢተርንሱ

know <laughs> i <laughs>

ሦስተኛ ሚስትህ ናት። አራተኛ ልጅህ ናት። አምስተኛ መቃብርህ ናት። እንግዲህ የእናት ፍቅር፣ የዘውድ ክብር፣ የሚስት የዋህነት፣ የልጅ ደስታ፣ የመቃብር ከባቢነት እንዲህ መሆኑን እወቅ። ናግባ

ሰላምና ግባ በለው መግባታችን አይቀርም ሁላችንም ተያይዘን ወደ ሀገራችን የምንገባበት ቀን ሩቅ አይደለም ያቢ ማፒ ፊቸሪን ጆጆ ነበር ያስደመጥኳችሁ ኢትዮጵያ ይሰኘ ወደ ማሚላ ሉቃስ ሙዚቃ ነው የምንሸጋገረው ሰለው ይሰኛል

እሱን አስደምጥና በማስከተል ደግሞ ሳሚጂና ጌሪ ከምቺ ጋራ ልክ እንደ አንፎርጌ ተብሎ የፍሬንች ፖንታና ሙዚቃ ላይ የእሱ አይነት መንፈስ ያለው ሙዚቃ ነው። ግን ደስ ይላል። ወጣቶች ናቸው፣ ሊበረታቱ ይገባሉ። ምንም የሰሩት ነገር ለፍተውበታል፣ ገንዘብ አውጥተውበታል፣ ጊዜያቸውን ሰውተውበታል። ጥሩ ሙዚቃ ነው። ስለዚህ መተላለፍ አለበት ብዬ ዛሬ ስላሰብኩኝ ሳሚጂ ንጌሪ ከማሚላ ሉካስ ሙዚቃ በማስከተል

አስደምጣችኋለሁ ከአንቺ ጋር ይሰኛል። እንዳትረሱ፣ ቪ አምሃሪክ ላይ ገብታችሁ ቪዲዮ ማየት ትችላላችሁ። ከፈለጋችሁ ሼር፣ ላይክ፣ ኮሜንት ዲጄ ፋትሱ ገቢና ቪኦኤ

i'm so much in love you

ሁሁ ተመልሰናል። አድማጮቻችን የምታደምጡት ጋቢና ቪኦኤ ነው። ዛሬ ዓርብ ነው ቀኑ። እዚህ አሜሪካ ሀገር ዛሬ ቬንስ ነው እንደ በዓል ነው፣ እንደ ዓርብ እኛ ውሽ ቀን ልበለው። አዎ እንደ ዓርብ እኛ ውሽ ቀን ነውና

ስራ የለም። ያው እኛ ሚዲያ ስለምንሰራ ገብተን እናንተን እያስተናገድን ነው። በዛ ላይ ዓርብ ነው። አሪፍ አሪፍ ሙዚቃ እየተለቀቀባችሁ ነው። ቶማስ ህሉ ይባላል። በማስከተልም ጋብዛችሁ ተዊንጂና የተሰኘ ሙዚቃ ነው ዛሬ። ሌላ ሙዚቃውን ጋብዛችኋለሁ፣ ተዊጂና የተሰኘ ከዛ አንድ ሙዚቃ ነው የሚቀረን። እሱን ለማስተዋወቅ እመለሳለሁ። ቪዮ የማሪክ ላይ ተመልከቱ፣ ሼር አድርጉ፣ ኮመንት አድርጉ፣ አስተቶቻችሁን አስተላልፋለሁ። ዲጄ ፋት ሆን ዋንሰን ቱ ለስ ጎ

Yeah.

naee aswaiatafara ilatinananakiwe nabinzniwangene hatanipaafurara zetiako ipinzi wanguisi as <muchos>

ደርሰናል። 30 ደቂቃ ማለት አነሰችን፣ አነሰችን 30 ደቂቃ ግን

ካጣጣም ናት በጣም ጥሩ ነው። አሪፍ አሪፍ ሙዚቃዎች ስጋብዛችሁ ነበር። እንግዲህ የመጨረሻው ሙዚቃ ሺማ ይሰኛል። ደስ የሚል ነው። የስዋይሊ ቋንቋ ከአማርኛ ጋር ተቀላቅለው የሚያቀነቅኑልን ሚኪ ሸዋና ምህረት አስፋ ናቸው። በእሱ እንግዲህ ዘና ፈታ እያላችሁ አርባችሁን በደስታ ጀምሩት። መልካም ቅዳሜና እሁድ እንዲሆንላችሁ በመመኘት ሳስተናግዳቸው ተናግዳችሁ የቆየሁት ዲጄ ፋቱ ነኝ። ኢንስታግራም አለኝ። ኢንስታግራም ዲጄ ፋቱ ይባላል። ዲጄ ፒኤች ኤፒኤስ ዩዛሌ ፎሎ ብታደረጉኝ በጣም

but I'm just giving y'all this milk I'm using. Ashima, Ashima Natoka, Ethiopia Kukupenda, Sita, Sizi Mwayo, Ugo, Shikobali

shimpa gana yo shimpa shimpa shimpa gana yo shimpa

shimaba ochiki gelayo kanfisa gedwa gedwa kalang gakiki palada kamenan ele ele gada ochiki gelayo kanfisa gedwa gedwa kalang gakiki palada kamenan ele ele gada shima shima batiliki oi shima shima

She got...